ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው። And Africa's is DJ, DJ Factory on the 1 and 2. One love is I miss you. ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፋሱ ነኝ። እንግዲህ ዛሬ አርብ ነው። አርብን ደግሞ የቀን ጥዴ ብለነዋል። አርብ አርብ ሙዚቃ፣ የተለያዩ መዝናኛዎችን ወደ እናንተ እናደርሳለን። በዛሬው ፕሮግራሜ ላይ እንግዲህ አንድ የሙዚቀኛ ወይም አንድ የሙዚቃ እንግዳ አለኝ። ከዛም ውጭ ደግሞ ዛሬ ምርጥ አርጌ የመረጥኳት አርቲስት አስቴር አወቀ ነው። ከሷ ደግሞ ሁለት ሙዚቃዎች እናደምጣለን። ይህ የምታደምጡት ከጀርባ የሚሰማው ሙናይ ሙና የተሰኘው ቆየት ያለው ሙዚቃዋን በአዲስ መልክ ካቀናበረችበት አልበሟ ላይ ነው የምጋብዛችሁ። ፕሮግራሜ እንግዲህ እንዲህ አድርጌ ጀምራለሁ። አብራችሁኝ ቆዩ ዲጄ ፋት i'm አስቴር አወቀና ያደመጣችሁት ተወዳጅ ሙዚቃዋ ሙና ሙና የተሰኘውን ነበር፣ ጋበዝኳችሁ። ዲጄ ፋትሱ ነኝ። ፕሮግራማችን ጋቢና ቪኦኤ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርስ ፕሮግራም ነው። ፕሮግራማችን በፌስቡክ ላይቭም ይተላልፋል። እዛ ላይ እንግዲህ የሰማችሁ እያያችሁ አስተያየቶቻችሁ መተው ትችላላችሁ። ያው እንዳልኳችሁ ዛሬ ሙዚቀኛ እንግዳ አለኝ። እሱ ራሱን ያስተዋውቅና የመጀመሪያውን ክፍል አስደምጣችኋለሁ። ክብሮም እባላለሁ ሙዚቀኛ ነኝ። ያው የተለያየ ሙዚቃዎችን እጫወታለሁ የተለያየ ባንድ ውስጥ እና እንዲሁም ፕሮዲውስ አደርጋለሁ የራሴንም፣ ኢትዮጵያ የሆኑ የሆኑና እንዲሁም የተለያዩ ሙዚቃዎችን እጽፋለሁ። ሙዚቃ የጀመርኩት እንግዲህ ለህፃኖኜ፣ ወንድሜ ታላቅ ወንድሜ በጣም ጎበዝ ወንድም አለ፣ ሙዚቀኛ ነው። እሱ ክራር ይጫወት ነበር እና በጣም እሱን አይ ነበር እና የሆነ ጊዜ ላይ አብሬው ክራር ይጫወት ነበር እና ጆሮ ጥሩ እንደሆነ ይነግረኝ ነበር። የሆነ ወቅት ላይ ግን እኔ ወደ የካቶሊክ ሚሽነሪ አዳሪ ትምህርት ቤት ውስጥ ገብቼ ነበር እና ስመለስ እሱ ኪቦርድ ተጫዋች ሆኖ ኪቦርድ እየተጫወተ ቤት ውስጥ አገኘው ነበር እና እንዳጠና ይገፋፋኝ ነበረ። ቤት ውስጥ ይዘጋብኝ ነበር። እኔ ግን ከመስማት በስተቀር የመጫወት ምንም ፍላጎት አልነበረኝም እና የሆነ ወቅት ላይ ኳስ ተጫዋች ነበርኩ እና ኳስ ተጫወት በእረፍት ላይ በአመቱ ተጫውተን ብሔራዊ ሊግ ውስጥ እጫወት ነበር። ኢትዮጵያ ከልጅነት የጀመረ ያድጌ ከዛ የሆነ ጊዜ ላይ እረፍት ላይ እጫወት ነበር እና በእረፍት ላይ እንደዚህ ያለው በቃ የማደረገው ነገር አልነበረኝም ከትሬኒንግ ከመስራት ውጭ። ና ወንድሜ እዚህ ነበር የሚኖረው አትላንታ። አንድ ጊዜ መጥቶ ነበር ና ዝም ብዬ የእሱ ትቶ የሄደውን ኪቦርድ ስነካካይኝ፣ ና በጣም ጎብዛል ምናምን እንደዚህ እያወራኝ ይሆን ብትማር ጥሩ ነው ምናምን ሲል እንደ ድንገት ቁጭ ብለን የሆነ ሜጋ ትምህርት ቤት ይተዋወቅ ነበርና ፒያኖ ምናምን ሲል በቃ እኔ ሙዚቃ ነው መማር የምፈልገው ከዛ ውስጤ ወደ ሙዚቃ እንትን ሲል ተማር ብሎ እሱ ወስዶ አስመዘገበኝ። እኔ የተወለድኩት ደብረ ብርሃን ውስጥ ነው። ከዛ እዛ ገባሁኝ እንደ ተማርኩ አስተማሪ ጥሩ ትምህርት ቤት ገባ ጥሩ ትሆናለህ አለ አለኝ። እንዲሁም የሆነ አረጋ የሚባል ልጅ ነበረ ቪዲዮግራፊ የሚሰራ አሁን ወደ ዲሲ ነው መሰለኝ የሚኖረው። እሱ ጋር ሻሎም የሚባል የስቱዲዮ ትምህርት ማር ነበር እና ሲያይ፣ እንደዚህ ሴሚናር የሚባል ትምህርት ቤት አለ፣ ብትገባ ጥሩ አስተማሪዎች ቢያገኙ አንተ ጥሩ መሆን ትችላለ ምናምን አለኝ። ከዛ በቃ እሱን ምክር ተቀብዬ ተመዘገብኩኝ። ሴሚናሪ እየተማር እንዳለ ያው በአንድ ተፈጠረ። ቶሎ ቶሎ በቃ ጥሩ ጥሩ ነገር ውስጥ ማለፍ ጀመርኩኝ ነው እያየሁት። ከመጫወት ጀመርኩ ከተለያዩ ኢትዮጵያ ውስጥ ከማደንቃቸው ከማወዳቸው የራሳችንም ከነናቲጋ ግሩፕ ነበረን እና ቶሎ ቶሎ እድገት የሚሰዩ የሆነ ሰዓት ላይ በቃ አለቀብኝ እዛ ያለው እና ራሴን ማሳደግ እንዳለብኝ ተሰማኝ። ና በቃ በብዙዎች አንዳንዶቹ ተው አትሄድ ሲሉኝ እኔ በጣም በቃ መጨረሻ ላይ ደርሶብኝ ስለነበር ራሴን የሆነ ቦታ አይቼው አትሊስት ሙዚቃ ባቆም ይሻለኛል ሌላ ነገር እንዳለ ማየት አለብኝ ብዬ ራሴን አሳምኜ ብዙ ነገር ስቱዲዮም ነበር ኢትዮጵያ ውስጥ ያለውን በሙሉ ሸጬ መኪና፣ ሁሉ ነገር ከዛ ስኮላርሽፕ ግማሽ አግኝቼ ነበር ጥዬ ወደዚህ መጣሁ እና ቀጥታ ሙሉ እንትን ወደዚህ ከተትኩ። እዚህ ስመጣ ሌላ ሌላ በብዙ ነገር በህይወትም ጭምር ነው የተማርኩት ማለት ትችላለህ። ግን በጣም ጥሩ ነበር ጥሩ ውሳኔ፣ አሁን ላይ ሲሆን ጥሩ ውሳኔ ነበር። እንደመጣሁ ግን በጣም ደንግጬ ነበር። mm -hmm. በር ያደመጣችሁት ይህ ደግሞ የሰራው ሙዚቃ የበረሃው ጓዴ ይሰኛል። አዲስ ከሚያወጣው አልምም ላይ ነው። እንግዲህ እየጋበዝኳችሁ ፕሮግራሜ ይቀጥላል። ከክብሮም ጋርም ብዙ ቆይታ አድርገናል። ክብሮም እንግዲህ እንደነገረኝ ከሆነ ወደዚህ ወደ አሜሪካን ሀገር መጥቶ ኤል ኤ ውስጥ ትምህርቱን እየተማረ ትምህርቱን ጨርሶ አሁን ሙዚቃ ፕሮዲውስ እያደረገ የራሱንም ሙዚቃ እየሰራ የሚኖር ሙዚቀኛ ነው። ከእሱ ጋር ደግሞ ሌላ ስለዚህ ስለ አሜሪካን ሀገር ስላለው ቆይታና ስለ ነበረው ቆይታና ስለ ስራዎቹ አውርተን ነበር። እስቲ ሁለተኛውን ክፍል ደግሞ ላስደምጣችሁ። ሙዚቃ ቋንቋ ነው ማለት ለአንተ እንዴት ነው? ልገረኝ፣ ልክ ነው በጣም ቋንቋ ነው። አንዳንድ ነገር እዚህ ከመጣህ ወዲህ ያየኸው ነገር ምንድን ነው? ከሰዎች ጋር ስትገናኝ ከጓደኞች ጋር ከትምህርት ቤት ጓደኞች ጋር ስትገናኝ ሙዚቃ መጫወትን ነው እንጂ ከየት እንደመጣ ማንም ትዝ አይልም። ከዛ በኋላ ነው የሚጠይቅህ። የዛሬ አስር አመት እራስህን የት ነው የምታየው? እሺ እንግዲህ ከዚህ በፊት የነበረው መማር እንደዚህ ማወቅ ነው። አሁን እያወቅኩ ነው። ከብዙ ሰዎች ጋር የምችለውን ያህል እውቀት ለማግኘት በኤክስፒሪየንስ፣ ከተለያዩ ሰዎች ጋር እየተማርኩ ያንን ደግሞ ከዚህ በኋላ የማስበው እግዚአብሔር ቢፈቅድ እኔ ሀገሬ ተመልሼ ኢትዮጵያ ተመልሼ ብዙ ሰዎችን ያላገኙትን ለማስተማር ያላዩትን እይታ ሙዚቃ ብቻ አይደለም ማሳየት የምፈልገው እንዴት በጸባያቸው እኔ በቃ በጣም ከሙዚቃ በላይ የተማርኩት እንዴት እርስ በርስ እንደሚከባበሩ፣ እንዴት እንደሚማማሩ፣ እንዴት እንደዚህ አይነት ነገር እና በጣም ትልቁ ጎሌ የኢትዮጵያን ሙዚቃ ላይ ሆኑ ያገኘኋቸውን እውቀቶች በሙሉ እነሱ ላይ አተኩሬ ኢትዮጵያ ላይ ተመልሼ እንደዚሁም በሚዚክ ስቱዲዮም ፕሮዲውስ በማድረግም እንዲሁም ደግሞ በማስተማር በቃ ያ ነው ጎል። ማንን ነው የምታየው ወደፊት? ልክ እንደ ምሳሌ ማለት ነው፣ በፊቱ ነው ያአሁን ወደፊት የማየው ማለት፣ እንደ ሮል ሞዴል ማለት ነው። ከዚህ በፊት ከልጅ ሆኜ ነው እያየኸው ያደግከው? እያየሁት ያደኩት ወንድሜ ነው፣ አብርሃም ይባላል። አብርሃም እሱን እያየሁ ነው ያደኩት። ከዛ በኋላ ግን መጥቼ ትምህርት ቤት ከገባሁ ጀምሬ አበጋዝን አስታውሳለሁ። አንዴ ኮፊ ሃውስ ውስጥ አይተን ያምሉ ከሚባል ጓደኛዬ ጋር በቃ እንቅልፍ የመጀመሪያ እንደገባ ሴሚናሪ እንደዚህም ይቻላል ብለን ማለት በቃ ከዛ ነው የጀመረው። ወንድሜ ነበር የሚመክረኝ፣ የሚያሳየኝ፣ በጣም ኢንካሬጅ የሚያደርገኝ። እዛ አዲስ አበባ ገባ ሁኝ ከዛ አበጋ ዝናየውት በጣም እንትን ሆንኩኝ በጣም ተደነኩኝ ና በመስራት እንዳለብ ገባኝ። ከዛ እያደግኩኝ አስተማሪ ያገኘው ታቀው እንደሆነ አላቅም፣ ፊሊፕ የሚባል እንግሊዛዊ አስተማሪ እስካሁን እንገናኛለን። አሁን ስፔን ነው የሚኖረ እሱ ኢትዮጵያ መጥቶ እሱ አስተማሪ ከዛ እሱ ለዚህ ሀገር ጃዝ ሙዚቀኞች ለነ ትሎንስ ሞንክ እነ ባድ ፓውል የሚባሉ እነ ኮልትሬንን እነሱ ሲዲያቸውን እየሰጠ በጣም ያበረታታን ነበር። ሄርቢያን ኩክን በጣም አየው ነበር። ሄርቢያን ኩክ በጣም ትልቁ እንትኔ ነው። ከዛ በኋላ ወደዚህ ልመጣ አካባቢ ላይ በጣም በሱ ምክንያቱም እሱ ከብዙ አርቲስቶች ጋር ፕሮዲስ በማድረግ ታውቃለህ ብዙ ሰዎች ጋር ይሰራል እና ሁል ጊዜ አዳዲስ ነገሮችን ከዘመኑ ጋር አብሮ ይሄዳል እና እኔም እንደዛ ነው እንጂ የሆነ አንድ ቦታ ላይ መቆም አልፈልግም። በተለያየ ጊዜ የተለያየ አዳዲስ ነገሮች ነው። አድማጮቼ ዲጄ ፋትሱ ነኝ። ክብሮ ምን አደመጣችሁት? ይህ ደግሞ የሰማነው ሙዚቃ ሶንግ ፎር አብረጅ ወይም ለአብርሃም የተሰኘ ሙዚቃ ነው። አብርሃም እንግዲህ እንደነገረን ወንድሙ ነው ሙዚቃ ያስጀምረው ሀብሎ ሙዚቃ ውስጥ እንዲገባ ከገፋፉት ሰዎች ከበረታቱት፣ ከደገፉት ሰዎች መካከል ቀዳሚ ወንድሙ እንደሆነ ተናግሯል። ለሱ የሰራው ሙዚቃ ነው ያደመጣችሁት። እናንተ ደግሞ የምታደምጡት ዲጄ ፋትሱን ነው፣ ከዋሽንግተን ዲሲ ነው ይህንን ፕሮግራም አዘጋጅቶ የማቀርብላችሁ። በፕሮግራማችን ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁኝ። ከክብሮም ጋር ያረግነው ደግሞ የመጨረሻውን ክፍል ወደ እናንተ አደርሳለሁ። እስኪ ክብሮም ደግሞ ምን ይላል ወደፊት የሚያስበው ሀሳብና ስለ ሙዚቃ ሙዚቀኛ ዲሲፕሊን መሆን አለበት ወይስ የለበትም? ስላለ እኔ ሙዚቀኛ በጣም ዲሲፕሊን መሆን አለበት ብዬ አምናለሁ። ምክንያቱም የተሰጠህ ነገር አርት ውስጥ ያለው ማንኛውም ሙዚቀኛ እኔ በገባኝ መጠን ዲስፕሊኑ ከሌለው፣ ካላጠና፣ ራሱን ካላነበበ፣ ራሱን በየጊዜው የተለያዩ ነገሮችን እንትን ካላለ የሆነ ቦታ ላይ ይቆማል ብዬ ነው የማስበው። ወዴትም አይሄድም ግን በየጊዜው እራሱን አፕግሬድ የሚያደርግ የሚያጠና፣ የሚያነብ ከእንደገና ደግሞ የሰው ፐብሊክ ፊገርም ስለሆነ በአንድ አቅም እዚህ ያየሁት አሁን እዛ የትኛው ማንኛውም ነገር ብትሆን ሰው እስከተጫወትክ ይጠይቃል። እዚህ ግን ዲስፕሊን ከሌለ በሰዓት ካልተገኘ፣ ጥሩ ጸባይ ከሌለ ማንም አይፈልግም። ኮምፒቲሽኑ በጣም ትልቅ ስለሆነ እና ትልቁ ነገር እሱ ነው እና እኔ በዲስፕሊን አምናለሁ። ስለ አልበምህ እናውራና ስለሱ አላውራ አሁን እንግዲህ ክብሮሜ፣ ከዚህ በፊት አንድ ሙዚቃ ሰርተ አንድ ሙዚቃ አልበም ሰርተሃል። ስለሱ ሙዚቃ አልበም ንገረኝ ና አሁን ደግሞ ወደፊት ስለምታወጣው አሁን በቅርብ ቀን አወጣለሁ ብለኸኛል ቅድም ስለሱም ደግሞ ንገረኝ። የባለፈው ያወጣሁት ሙዚቃ ትምህርት ቤት ሆኜ በተለያየ ጊዜ ስለ ክለርስ ፕሮጀክቶች የሰሯቸውን ዝም ብዬ ቁጭ ብዬ የጻፍኳቸውን ሲሰማኝ እንደዚህ የስሜቴ እሱን ነበር ያወጣሁት። እስኪ ለምን ሲዲ አላደርገውም? ብዬ አውጥቼ አሳተምኩት እና ሰዎች ብዙ ብዙ ሰዎች የተለያየ እንትኖችን ሲሰጡ አሁን ግን ባለኝ በተማርኩት በአስተሳሰብ እና በተለያየ ነገር አድቫንስ አድርጌውም የሆኑ በጣም እኔም ራሴ በጣም በጉጉት የምጠብቀው ነው። ምክንያቱም አንደኛ ብዙ ሰዎችን አሳትፍ ያለው ማለት እንደማስበው የኬንያ አርቲስት አንድ ሶንግ እንደውም ታሰማለህ፣ እሰጥሃለሁ። የኬንያ አርቲስት እዚህ ላይ ፊቸር አርግ ያለው ምስጋና ሙላት የሚባል ቤስ ፕሌየር የሚኖራለ፣ በጣም ጎበዝ የማደንቀው ቤስ ፕሌየር እሱ ባለበት ተፈሪ ድራም ከአምስት ከስድስት በላይ እሱ ነው ድራም ላይ የቀዳው። የተለያየ ማለት እንደምታውቀው ኢትዮጵያ ሚዚክ ላይ እሱ በጣም ገብቶ ሪሰርች እየሰራ ያለ ድራም ነው። በጣም አደንቀው። እሱም በጣም እድለኛ ነኝ፣ እነሱ እነሱን አግኝቼ። እንደነገርኩ ፊሊፕ የሚባለው አስተማሪ ከስፔን እሱ አንድ ቦታ ላይ ጸገነት ቮካልና ጊታር ላይ እንዲሁም የተለያዩ ጆሲ የሚባል ታውቀው እንደሆነ ዮሴፍ ጊታሪስት ኤርትራዊ ነው እሱ እንዲሁም ሌላ ደግሞ ቮክል የሚሰራ ክራር የሚጫወት እና እኔም ደግሞ ማሲንኮ ቤዝ እና በሙሉ አሬንጅመንቶችን አዳዲስ ጥፍ አዘጋጅቻለሁ። በጣም በጣም መጠብቀው ነው ሰዎች የሚወዱታል ያስባሉ። በሙ ርእሱ ቦ ጊዜ ለኩሉ ነው በግዕዝ ለሁሉም ጊዜ ያለው የሚለውን ያመለክታል። እና መጽሐፈ መክብብ ላይ ያለውን ለሁሉ ነገር መክብብ ሶስት ላይ ያለውን የሚናገር ነው ለሁሉ ጊዜ፣ ለሁሉ ነገር ጊዜ አለው የሚለውን እሱን ነው። ምክንያቱም እኔ በጊዜ ስለማምን በጣም ዝቅ ያልኩበት ጊዜ አለ፣ ቸፍ ያልኩበት መካከለ ሁሉ ነገር በተለያየ ጊዜ የተለያየ ነገር አለው እና እሱም ላይ በደንብ ስለ እንደዚህ አይነት ነገር ይናገራል። ስለዚህ ሁሌ በጊዜ ውስጥ ስለምናልፍ እኔም በጊዜዎች እንዳለው ስላሰብኩኝ እሱን ነው። መጽሐፈ መክብ ሦስትን የሚያተኩር ነው። ቦ ጊዜ ለኩሉ ነው የሚለው ያ Es que está es es es es es es es es es es es es es es es es es es es es es es es es es es es es es es es es ይህም ከክብሮም አልበም ላይ እንግዲህ የጋበዝኳችሁ እስክስታ የተሰኘው ሙዚቃውን ነው። ዲጄ ፋሱ ነበርኩ እስካሁን ሳስተናግዳችሁ የቆየሁት። እንግዲህ ፕሮግራሜን ልጨርስ አንድ ሙዚቃ ነው የቀረኛው የሚያልኳችሁ። ያ ሙዚቃ የአስቴር አወቀ ነው። ዛሬ አስቴር አወቀ ምርጥ የጋቢና ሙዚቀኛ ርጌ መርጫታለሁ። በፕሮግራሜ መክፈቻ ላይ አስደመጥኳችሁ ሙና ሙና የሚለውን አሁን ደግሞ መጨረሻ ላይ ካወጣችሁ እወድሃለሁ ከተሰኘው አልበም ላይ አይነ የተሰኘውን ሙዚቃ ጋብዛችኋለሁ ስላደመጣችሁኝ ሁላችሁንም እጅግ አድርጌ አመሰግናለሁኝ አስተያየቶቻችሁንም ስለሰጣችሁኝ እንግዲህ የሚቀጥለው ሳምንት እስክንገናኝ ድረስ በሰላም ሁኑ መልካም ቅዳሜና እሁድ እመኝላችኋለሁ